በያዝነው ዓመት በኦሮሚያ ክልል ቦረና ዞንና በአጎራባች የሶማሌ ክልል ዳዋ ዞን በደረሰ ድርቅ ቁጥራቸው በአስር ሺዎች የሚገመት እንስሳት መሞታቸው ተነግሯል። ለመሆኑ በእነኚህ አካባቢዎች የሚከሰተው ተደጋጋሚ ድርቅ መንስኤው ምን ይሆን? የአጭርና የረዥም ጊዜ መፍትሄዎች ውስጥ ምንድን ናቸው? አሁንስ ምን እየተደረገ ነው? በሚሉትና ሌሎች ተያያዥ ርዕሰ ጉዳዮች ዙሪያ አዲስ ቸኮል የጅጅጋ ዩኒቨርሲቲ የግብርናና የአየር ንብረት ለውጥ ጉዳዮች አጥኚውን ረዳት ፕሮፌሰር በላይ ጩፌን አነጋግሮ ተከታዩን አሰናድተዋል። በጂጂጋ ዩኒቨርሲቲ የዝናብ አጠርና ግብርና ትምህርት ክፍል ውስጥ በግብርናና የአየር ንብረት ለውጥ ተመራማሪና ረዳት ፕሮፌሰር የሆኑት አቶ በላይ ጩፌ ለአሜሪካ ድምጽ እንደገለጹት የአርብቶ አደር አካባቢዎች ለተደጋጋሚ ድርቅ የተጋለጡ እንደሆኑና ይህም በዘላቂነት ለመቀነስ ከልማዳዊ አሰራሮች ባለፈ በአጭርና በረጅም ጊዜ ሊተገበሩ የሚገቡ መፍትሄዎች ያስፈልጋሉ ብለዋል። በላይ አሁን ላጋጠመው ድርቅ ሊከናወኑ የሚችሉ አጭር ጊዜ መፍትሄዎች አሉ፣ አካባቢዎችን መከፋፈል መከፋፈል ምንድን ነው? ከፍተኛ ድርቅ የሚከሰትበት ቦታዎችን ወይም ደግሞ ከፊል ድርቅ የሚከሰቱ ቦታዎችን በደንብ በመለየት በጥናትና በምርምር ከፍተኛ ድርቅ በሚከሰትባቸው ቦታ ላይ እነዛ እንስሳዎች እና ማህበረሰቡን ወደ ተሻለ ቦታ ላይ ሙቭ በማድረግ እነዛ ነገሮችን መቋቋም ይችላል። ነገር ግን እኔ ትልቅ መፍትሄ ነው ብዬ የማስበው የፎሬጅ ባንክ ወይም ደግሞ በዝናብ ወቅት የሚገኘውን ማንኛውም አይነት ለከብቶች የሚውል መኖ ዝም ብሎ ከማስቀመጥ የክልሉ መንግስትም ሆነ የፌዴራል መንግስትም ሆነ የአካባቢ የወረዳ ባለስልጣኖች ባንክ መክፈት። ባንክ ማለት የሰብል ባንክ ማጠራቀሚያ ማለት ነው። ዝናብ በሚያጥርበት ታይም ለእንስሳዎቹ እና ለማህበረሰቦቹ ምግብ ሊሆን ይችላል። የተለያዩ ነገሮችን አጉርጓዶችን በመቆፈር እነዚያ አጉርጓዶች ከፍተኛ ዝናብ በሚዘንብበት ጊዜ ውሃዎችን በደንብ አቁረው ዝናብ አጠር በሚሆንበት ታይም መጠቀም እንዲችሉ ትልቁ መፍትሄ ነው ብዬ ማስበው ይሄ ነው። ሁለተኛ ደግሞ ምንድን ነው? ለምሳሌ ጉድጓዶች በሚቆፈሩበት ሰዓት ዝም ብሎ አፈር ላይ ከሆነ ትልቅ የሆነ ኢቫፖሬሽን እና ወደ ታች ውሃው ወደ ታች ፐርኮሌት እያደረገ ወይም ደግሞ ኢንፊልትሬት እያደረገ አ የድንጋይ ወይም ደግሞ ከታች ከፍተኛ የሆነ የላስቲክ እንትን አስቀምጥ። በዚህ በጉርጓድ አቆፋፈር ላይ ሶማሌ ክልል እንዲሁም ጥሩ ምርታ አላቸው። ነገር ግን አንዳንድ ችግር ያየውባቸው እንትኖች ምንድን ነው ካሽመንቴሪያውም ደግሞ ጉርጓዱ በሚቆፈርበት ቦታ ላይ አንዳንድ ጥና ሳይደረጉ የተሰሩ ጉርጓዶች አሉ። ከፍተኛ ውሃ ኮሌክት በሚያደርግበት ቦታ ላይ ሳይሆን እነዛ ነገሮች ያልተደረጉ ስራዎች አሉ። ሌላ ኢኮኖሚካል መፍትሄም አለ። ለምሳሌ ድርቅ እንደሚከሰት እና ነገሩ የሚታወቁ ከሆነ መንግስት እንስሳዎችን ገዝቶ ጥሩ ዋጋ ገዝቶ ከዛ በኋላ ደግሞ እነሱ ገንዘባቸውን በባንክ ሴቭ አድርገው ድርቁ ሲያልፍ ለእነሱ መሸጥ የሚችልበትን ሲስተም ከተፈጠረ ይህም አንድ እንደ አንድ ሶሉሽን ነው። ምክንያቱም ለተለያዩ ነገሮች መንግስት ኤክስፖርትም ያደርግ ይችላል። ለተለያዩ እንስሳዎችን ስለሚጠቀም ገዝቶ ገንዘባቸውም ሳይጠፋ እንስሳቶቻቸው ከሚሞቱባቸው ነው እነኚህ ከአጭር ጊዜ አንጻር የተቀመጡ መፍትሄዎች ሲሆኑ በዘላቂነት የአርብቶ አደሩን ህይወት ለመቀየር ግን የረጅም ጊዜ ግብ ተቀምጦ መሰራት አለበት ነው የሚሉት ለዚህም በመጀመሪያ ወደ ከፊል አርብቶ አደርነት ህብረተሰቡ ማሸጋገር ተገቢ ነው ብለዋል ዘላቂ ብዬ ማስበው ምንድነው አርብቶ አደር ወደ ከፊል አርብቶ አደር የመጀመሪያው ስፕ ምንድነው ወደ ከፊል አርብቶ አደር ነው ከፊል አርብቶ አደር ሲስተሙ ሲገቡ ማለት ግማሽ የሚያመርት ግማሽ ደግሞ በእንስሳት እርባታ በሚደረግበት ታይም ወደ ምን ይመጣል ወደ አንድ ቦታ ወደ መሰባሰብ ይመጣል። መሰባሰብ መሰባሰብ ይመጣል። ስለዚህ የተሰባሰቡ ያን አካባቢ ከገጠራማ ከተሞች እያለ እያለ ወደ ከተማነት እየተለወጠ ከፊል አርብቶ አደር ወደ ሙሉ ወደ እርሻ ልማት ገብተው ደግሞ እንስሳቶቻቸውን የሚያለሙበት እንትን መፈጠር አለበት። ሁለተኛው ነገር ደግሞ ምንድን ነው አካባቢ የሚለምዱ የሚችሉ የተለያዩ አይነት አትክልቶችን መትከል ነው። የተለያዩ ዛፎችን መትከል ነው። ትልቁ ነገር ብዬ ማሰበው ምንድን ነው ዝናብ በማይኖርበት ታይም ለብዙ ጊዜ ድራውት ሪዚስት አድርጎ ሊቆይ የሚችሉ አገር በቀል የሆኑ ዛፎችን አምጥቶ በእንደዚህ አይነት አካባቢ ላይ በደንብ አድርጎ መትከል። ይሄ ደግሞ ትልቅ የሆነ ኢንቨስትመንትም ይጠይቃል። ትልቅ የሆነ የመንግስት አልቃገብነትም ያስፈልጋል። ይህን ትልቁ መፍትሄ አንደኛው አካባቢያቸውን በደን መሸፈን። የደንን ሽፋን በደንብ ከፍ ባደረገን ቁጥር የዝናብ የዝናብ ፍላክችዌሽንን እንቀንሳለን። የዚህ ድርቅ መንስኤ የአካባቢ መራቆት ነው ያሉት አቶ በላይ የአረንጓዴ ልማትን በመፍትሄነት ያስቀምጣሉ። ኢትዮጵያ በዋናነት ዝናብ የምታገኘው ከህንድ ውቅያኖስ ከሚነሳ ርጥበት አዘን ንፋስ ነው የሚሉት አቶ በላይ፣ ሆኖም የህንድ ውቅያኖስ ሙቀት ከሚገባ በላይ ሲሞቅ ወይም ሲቀዘቅስ ኤልኒኖ ና ላኒኛ የተባሉ ክስተቶች በማስከተል የድርቅ መንስኤ ይሆናል ይላሉ። አብዛኛው ኢትዮጵያ የዝናብ ከህንድ ውቅያኖስ በሚነሳ ንፋስ ነው። ግን ምንድነው በዓለማችን ላይ ሁለት ኬዞች አሉ ኤልኒኖ ና ላሊና የሚባል ዝናብን ወይም ደግሞ ከፍተኛ ሙቀት እና ከፍተኛ ቅዝቃዜ የሚከሰትበት ጊዜ አለ። ከዚህ በፊትም በሁለት ሺህ አስራ አምስት በፈረንጆቹ አቆጣጠር ኢሊኖ የሚባል ኬስ ተከስቶ ከፍተኛ የሆነ ድርቅ ተከስቷል እና በዚህ አካባቢ ላይ ከፍተኛ የሆነ ደን ሽፋን ስለሌለ ሁለተኛ ደግሞ ማህበረሰቡም ብዙ ጊዜ አርብቶ አደር ነው እና ወይም ከአንድ ቦታ ወደ አንድ ቦታ ዝናብን ተከትሎ ወይም ደግሞ የግጦሽ መሬትን ተከትሎ ስለመሄድ አካባቢያቸውን ለማልማት ወይም ደግሞ የደን ሽፋን ለማድረግ የሚሰጡት አቴንሽንም በጣም ዝቅተኛ ከመሆኑ የተነሳ ሁለተኛ ደግሞ የአፈርና ውሃ ጥበቃውም ስራ በጣም አናሳ ስለሆነ እነዚህ እነዚህና የተለያዩ ዓለም አቀፉ ሙቀት መጨመር ጋር ተደምሮ የራሳቸውን የሆነ አስተዋጽኦ አድርገዋል በዚህ አካባቢ ላይ ማለት ነው። በተለይም ደግሞ በኢትዮጵያ ሶማሌ ክልል ተደጋጋሚ የሆነ ድርቅ ይከሰታል። ይሄ ከፍተኛ የሆነ ኬዝ ነው ተብሎ የሚታሰበው። አንደኛው ትልቁ ነገር የማህበረሰቡ የአርብቶ አደርነት አስተሳሰብ ነው። በሌሎች ሀገራት ለተከታታይ ዓመታት ድርቅ ቢከሰትም እንስሳትም ሆኑ ሰዎች የሚመገቡት አያጡም የሚሉት አቶ በላይ ለዚህ መንስኤው አስቀድሞ የሚሰሩ የቅድመ ዝግጅት ስራዎች በመኖራቸው ነው ይላሉ። በሀገራችንም ከአጭርና ከረጅም ጊዜ አንጻር የተቀመጡ የመፍትሄ ሀሳቦች ቢተገበሩ የአርብቶ አደሩ የድርቅ ተጋላጭነት ይቀንሳል ነው የሚሉት። አሁን የተከሰተውን ድርቅ ከመከላከል አንጻር የኦሮሚያ ክልል አንድ መቶ ሚሊዮን ብር መድቦ በቦረና ዞን አርብቶ አደሮችን እየደገፈ መሆኑን ባለፈው ሳምንት ያስታወቀ ሲሆን የሶማሌ ክልልም የእንስሳት መኖና ውሃ ማቅረብ መጀመሩን ለአሜሪካ ድምፅ አስታውቆ ነበር። የጅጅጋ ዩኒቨርሲቲስ ምን እያደረገ ነው ስንል አቶ በላይ ላቀረብንላቸው ጥያቄ የእንስሳቱ ሞት በድርቅ ብቻ ሳይሆን እሱን ተከትሎ በተከሰተ የእንስሳት በሽታ የተከሰተ በመሆኑ ይህንኑ በሽታ ምርምሮ መፍትሄ የሚሰጥ የሕክምና ልኡክ ከጅጅጋ ወደ ዳዋ ዞን ተልኳል ብለዋል። አቶ በላይ በሀገር አቀፍ ደረጃ የተጀመረው የአረንጓዴ ልማት በዋናነት እነኛ አካባቢዎች ላይ እንዲያተኩር ይመክራሉ። የዝናብ እጥረትን የሚቋቋሙ የዛፍ ዝርያዎች በስፋት መተከል አለባቸው ባይ ናቸው። ዘንድሮ በተከሰተው ድርቅ በኦሮሚያ ክልል ቦረና ዞን ዘጠኝ ሺ እንስሳት መሞታቸው ሪፖርት የተደረገ ሲሆን በሶማሌ ክልል ዳዋ ዞንም ሀያ አምስት ሺ ገደማ እንስሳት መሞታቸውን ባለፈው ሳምንት መዘገባችን ይታወሳል። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ